the voice of America። ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ ከተረከቡ ማግስት አንስቶ ሀገሪቱን ሰቅዞ ይዟት የነበረውን ውጥረት ለማርገብ ይመስላል ወደ ተለያዩ አካባቢዎች እየተጓዙ ህዝቡን በቀጥታ እያነጋገሩ ናቸው። ህዝቡም አንገብጋቢ የሚላቸውን ጥያቄዎች ይፈታሉ በሚል ተስፋ እያቀረበላቸው ነው። እርሳቸውም አገሪቱ ከፍተኛ ችግሮች እንዳለዋት ከማመን አልፈው አግዙኝና ተባብረን እያሉ ነው። ባለፈው ሳምንት ማብቂያ ላይም ተመሳሳይ በሆነ መንፈስ የሀገሪቱን የግል ባለሀብቶች በአዲስ አበባው የሸራተን ሆቴል ሰብስበው ማነጋገራቸው ይታወሳል። በዚያ መድረክ ላይ አንኳር አንኳር የተባሉ የሀገሪቱን ምጣኔ ሀብት እድገት የሚመለከቱ ወይም የምጣኔ ሀብት እድገት ማነቆ የተባሉ እክሎችና ከንግድና ሟለንዋይ ማህበረሰቡ ለጠቅላይ ሚኒስትሩ ቀርበዋል። የብሔራዊ ባንክ መመሪያና ፖሊሲ፣ የውጭ ምንዛሪ እጥረት፣ ኮንትሮባንድ፣ ሙስና፣ ያለመረጋጋት ወይም ም ችግርና ሌሎችም ተጠቅሰዋል። ጠቅላይ ሚኒስትር አብይ ለተባሉት ለአንድ ሁለቱ የአገሪቱ ችግሮች የሰጡትን መልስ እንዲገመግሙ የምጣኔ ሀብት ምሁራን እንጋብዘናል። ችግሮቹን ለዘለቄታዊ ያስወግዳሉ የሚሏቸውን ሀሳቦችም እንዲጠቅሙ ጠይቀናቸዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በቅድሚያም እንግዶቹ ራሳቸውን ያስተዋውቃሉ። ወይዘሮ ትዝታ እድሉን ስለሰጡኝ በጣም አመሰግናለሁ። በፈቃዱ ደገሰ ይባላለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር ሰማንያ አምስት ሰማንያ ስድስት አንድ አርባችን ስንባረር አንዱ ነበርኩን እንግዲህ ከዛ በኋላ ስራዬ ሁሉ ተባራሪ ነው በተለያዩ ዩኒቨርሲቲዎች አሜሪካንም ሀገር አፍሪካ ውስጥ እያስተማርኩ ነው ኤክስተርናል ኤግዛምነርም እየሆንኩ እየሰራሁ ነው በዚህ ይብቃኝ በጣም ጥሩ ፕሮፌሰር አቡ በመጀመሪያ አመሰግናለሁ ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር ከሁለት ሺህ ሁለት በኋላ እዚህ ጃፓን ሀገር የሚገኘው የዩኒቨርስቲ ኦፍ ስኩባ የልማት ምጣኔ ሀብትና የኢንተርናሽናል ፋይናንስ የሚል እያስተማርኩና እየተመራመርኩ ይገኛለሁ። ስለ ትብብራችሁ አስቀድሜ ያመሰግናለሁ። ፕሮፌሰር አቡ የፕሮፌሰር በፍቃዱ ደግፌ ተማሪ እንደነበሩ ነግረውኛል። መምህርና የቀድሞ ተማሪው በአንድ መድረክ ለማቅረብ በመቻላችን እኔ ደስ ብሎኛል። ሁለታችሁም የልማት ነክ የኢኮኖሚ ምሁራን ስለሆናችሁ ነው እንግዲህ ዛሬ የጋበዝናችሁ። ወደ ፕሮግራሙ እንግባና ባለፈው ሳምንት ፍጻሜ ጠቅላይ ሚኒስትር አብይ አህመድ ከንግድ ማህበረሰብ መሪዎች ጋር በተወያዩበት ጊዜ ከተነሱት አበይት ስለተባሉ ችግሮች እንዲሁም ጠቅላይ ሚኒስትሩ ስለነዚህ ችግሮች የሰጧችሁን መልሶች ነው የማሰማችሁ። ከዚያ በኋላ እንግዲህ ወደ መልሳችሁ እናልፋለን። አሁን የመጀመሪያውን ላሰማችሁ። ኮንትሮባንድ ሌላ ወሳኝ ችግር ነው። ኮንትሮባንድ ማለት የእቃ ብቻ አይደለም፣ የዶላር ኮንትሮባንድ፣ እነዚህ ሁሉ ተደምሮ ነው ሀርድ ከረንሲ የሚባለው እንጂ እናንተ እንዳላችሁት የናሽናል ባንክ ፖሊሲ መመሪያ ብቻ አይደለም በእኛ በኩል የምናስተካክላቸው በጣም በርካታ ነገሮች አሉ። የምናመጣበት መንገድ፣ የምናከፋፍልበት መንገድ፣ የብላክ ማርኬት መናኸሪያ እዚህ ኢትዮጵያ ሆቴል ጀርባ መሆኑን እያወቅን ዝም ብለን ያየንበት መንገድ እነዚህ ይቀየራሉ። ኮንትሮባንድ ማከማቻዎች ይቀየራል። ግን የኛ ብቻ ጥረት ሙሉ ስለማይሆን ሙሉ ፒክቸሩን አይታችሁ እንድትተባበሩ ያን ስናደርግ በዛ ሴክተር ያለውን ችግር እየቀረፍ እንደምንሄድ ለማሳሰብ ነው። የሀርድ ከረንሲ ችግር አለ ብቻ ሳይሆን ብዙዎቻችሁን አፒል ማድረግ የምፈልገው ዱባይ ያስቀመጣችሁት እንድትመልሱ ነው። ችግር አለብን በጣም። እንግዲህ ሰምታችኋል። ብዙ ነገር ነው ያነሱት የውጭ ምንዛሬ ችግር፣ የኮንትሮባንድ ችግር፣ ብላክ ማርኬት አገሪቷን ችግር ውስጥ እንደከተታት ነው የሚናገሩትና እስቲ በውጭ ምንዛሬው እንጀምር። ከዶክተር በፍቃዱ ደግፌ ብንጀምር አይሻልም? አገር ውስጥ ስላሉ በጣም አመሰግናሉ ወገኖች ጌታ የዚህ የውጭ ምንዛሪ ችግር በጣም ስር የሰደደ ነው። በቅርብ ጊዜም ደግሞ ይቀረፋል እንግዲህ ለማሰብ በእውነት በጣም ያስቸግረኛል። ችግሩ ከምንድን ነው የተባለው እና በቂ አናመርትም እና በቂ ወደ ውጭ ሸጠን ስናበቃ በቂ የውጭ ምንዛሪ አናገኝም። ሁለተኛ ያንን የምናገኘው ደግሞ በቅጡ ሀገርንና ጊዜ በሚጠቅም መንገድ አይደለም የምንጠቀምበት። ይህንን በደንብ ለመረዳት ወደኋላ ኋላ ሄደን ስርዓቱን ማየት አለብን። ስርዓቱ የኢህአዴግ ስርዓት ምን አይነት እና ከዛ ስርዓት ውስጥ በውጭ ምንዛሪው ላይ ምን እድምታ አለው በሚል በአጠቃላይ እንደምታውቁት ስርዓት ሁለት አይነት አንዱ በአጠቃላይ የህግ የበላይነት የሰፈንበት አለ። ሁለተኛ የሰው የበላይነት የሰፈንበት አለ። አሁን ወደ ሀብታም የሆኑት ሰዎች እንዴት ነው ሀብታም የሆኑት ብለን እነዚህ ሁለት ስርዓቶች ውስጥ ብናይ ህግ የበላይነት በሰፈነበት ሀገር ጥሮ ግሮ የሚያገኘውን ሀብት በማካበት ነው ሀብታም የሚሆነው። የሰው የበላይነት ባለበት ደግሞ ያው በዘረፋ በምጥቂያ ነው። እንደዚህ አይነት ነገር ነው። ይህ ምን አሁን ወደ እኛ ሀገር ሲመጣ ምን አይነት ሀብታም ያለን ብለን በምናስብበት ጊዜ ያለው ስርዓት በህግ የበላይነት ሳይሆን በሰው የበላይነት የሚተዳደር በመሆኑ ሀብታሙም በዛው መሰረት ነው እንግዲህ የመጣው። አሁን እንደዚህ አይነቶቹ ሀብታሞች እንደዚህ አይነቶቹ ሀብታሞች የሚያገኙትን ሀብት ምንድን ነው የሚያደርጉበት? ነው እና እንግዲህ ሀብታምን ደግሞ በምናይበት ጊዜ ይሄ ሀገራዊ ሀብታም የሚባል አለ እና ደግሞ ሀገራዊ ሀብታም ያልሆነ አለ። በዚህ በዘረፋውን ህገወጥ በሆነ መንገድ ሀብታም የሆነው ሀብቱም እዚህ ሀገር አስቀምጦ ሲያበቃ ሪሊ ሀገር እንዲያበለጭ እንደሚፈልግ አይነት አይመስለኝም። አይደለም የመምሰል ነገር ሳይሆን እና በዛ ምክንያት ነው እንግዲህ የውጭ ምንዛሪው ችግር ያለው፣ የማጭበርበሩ በከፍተኛ ዋጋ ሰጥቶ በዝቅተኛ ዋጋ ነው ይሰኩት ብሎ ባለስልጣናት መናገሩ ከውጭ በሚገዛበት ጊዜ ደግሞ በከፍተኛ ዋጋ ያለውን ዝቅ እያደረገ በኢንቮይስን በኩል ሁለተኛ ደግሞ ሀገራዊ ባለሀብትን ባለመሆኑ አንዱ በህጋዊ መንገድ የውጭ ምንዛሪ የሚያገኝበት መንገድ ካለ በዛ ደርጋል ካለ ብላክ ማርኬት ውስጥ ይገባል። እንግዲህ ዋናው ትልቁ ችግራችን ብላክ ማርኬትንም የሚያነደው እንደዚሁ አይነት ነበር። እዚህ ብቻ አይደለም። እንግዲህ ብላክ ማርኬት እንትን የሚለው የውጭ ምንዛሪ በጣም እጥረት በጣም በጣም ስላለ በእውነት ለአንዳንድ ነገሮች ለምሳሌ ለሕክምና ወደ ውጭ አገርም ለመሄድ የሚፈልጉ ሰዎች ከባንኮች ገንዘብ ማግኘት ዛሬ በጭራሽ አይቻልም። እና በዛ መሰረት እንግዲህ ወንዶ ለአንዳንድ ነገር እንኳን የሚሆን ገንዘብ ለማግኘት ወደ ብላክ ማርኬት መሄዳቸው አይቀርም። ና የነኚህ ሁሉ ጥርቅም ነው። ግን ዋናው ነገር ሀገራዊ ባለሀብት በሌለበት አገር ትልቁ ችግር አገር ውስጥ ሀብትን ለማስቀመጥ ና ሀብትን ሊጠቀምበት ያለው ፍላጎት ዝቅተኛ ስለሚሆን ወደ ውጭ የማሸሸው ነገር ነው። እንግዲህ ትልቁ ችግር ጥሩ ዶክተር በፍቃዱ ደግፌ ዶክተር አቡ እንግዲህ የውጭ ምንዛሪ እንዳይገባ ዳያስፖራ ወይንም ይሄ ከኢትዮጵያ ውጭ የሚኖረው በተለይም በአሜሪካ ና በካናዳ የተቀናጀ ዘመቻ አለ፣ ውጭ ምንዛሪ እንዳይገባ እሱንም አክላችሁ ጠቅላይ ሚኒስትሩ የሚሉት ምንድን ነው? አዎ እጥረት አለብን ውጭ ገንዘባቸውን የሚያስቀምጡ ባለሀብቶች ይመልሱ፣ ዳያስፖራም ደግሞ ጫና እያደረገ መሆኑን የተናገሩበታልና፣ ፕሮፌሰር አቡ ይሄንን ቢመለከቱ። በመጀመሪያ ደረጃ ውጭ ምንዛሪ ግኝትና አጠቃቀምን በተመለከተ ከውጭ ንግድ ከመዋለ ንዋይ ፍሰት እና ከብድርም፣ ከዛም በተጨማሪ ደግሞ አሁን ከፍተኛ ፍሰት ያለው ረሚታንስ ወይንም ከውጭ የሀዋላ የሚመጣው ገንዘብ ነው ኢትዮጵያ የምታገኘው። ይሄ እንደተጠበቀ ሆኖ ግን የውጭ ምንዛሬ እጥረቱን ያመጣው የውጭ ንግዱ ብቻ ሳይሆን የአገሪቱ የኢኮኖሚ ሁኔታ ነው። መጀመሪያ ደረጃ አገሪቱ ለኢንቨስትመንት የሚሆን ለጠቀሜታ የሚያስፈልጋትን ቁሳቁስ የማምረት አቅም የላት። ያ እንግዲህ የሚያመለክተው ስር የሰደደ የልማት ችግር አለ። እሱን ስንፈታ ነው የውጭ ምንዛሬ እጥረቱንም ልንፈታ የምንችለው በረጅም ጊዜው ማለት ነው። በአጭር ጊዜ ግን አሁን ከጠቅላይ ሚኒስትሩም የሰማነው ምንድን ነው፣ ውጭ የተደበቀን ገንዘብ መልሱ የሚል አካሄድ ነው ያለው። ይሄንን ግን ለመፍታት እንዲቻል መጀመሪያ ደረጃ ኢኮኖሚ ለምንድን ነው ሀገር ውስጥ ለፍጆታ እንኳን የሚሆን ምርት ማምረት ያልተቻለ የሚለውን በደንብ አስቦ መፍታት ያስፈልጋል። የፖሊሲ ለውጥ ማድረግ ያስፈልጋል። የአመለካከት ለውጥም ይጠይቃል። ይሄ እንግዲህ በአጭር ጊዜ ውስጥ የሚፈታ ጉዳይ አይደለም። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ይህንን ጉዳይ አንገብጋቢ ጉዳይ ነው ብለው ከተለያየ የማኅበረሰቡ ክፍል ለመወያየት መዘጋጀታቸው ራሱ ትልቅ ነገር ነው እስካሁን ከተደረጉት አቀራረቦች የተለየ ነው። በዛም ሊመሰገን ይገባል። ሁለተኛው ግን ከዚህም መሄድ ያለበት ምንድን ነው፣ የነኚህ ችግሮች ምንጭ ምንድን ነው የሚለውን በደንብ ተጠንቶ ምክንያታዊ ትንተና ተደርጎበት የሚመለስ እንጂ የውጭ ምንዛሬ የሚሸጡ ወይ እዛ ንግድ ላይ ያሉን ሰዎች በማባረር የሚመለስ የለም። ለምንድን ነው ለምሳሌ አሁን አንድ ሰው ከውጭ ሀገር ወደ ሀገር ውስጥ በሚልክበት ጊዜ ጥቁር ገበያ ላይ ሰላሳ አምስት እስከ አርባ ብር የሆነ ምንዛሪ ባለበት ለምንድን ነው ሀያ ሰባት ብር የሚሸጠው የሚለው ጥያቄ አለ። ይሄ እንግዲህ የሚያሳየው ምንድን ነው ከአንድ ዶላር ላይ እስከ ሀያ አምስት ፐርሰንት ቀረጥ እንደ መክፈል እኮ እንደማለት ነው። ይሄ ሲሆን ዶላር ያለው ሰው ወደ ብር መመንዘሩን እንደገና ማየት ይጀምራል። ብር ያለው ደግሞ በግልባጩ በዶላር ማስቀመጥን ይፈልጋል። ያንን መፍታት የምንችለው ኢትዮጵያ ወደ ሌሎች ሀገሮች እየሸጠች የምታገኘውን ፎሬን ኤክስቼንጅ ግኝቷን ስትጨምር አገር ውስጥ ያለው ምርት ብዙዎቹ ፍላጎታችንን ሲያሟላ የምናገኘውን ተጨማሪ ውጭ ምንዛሪ ለ ኢንቨስትመንት ካፒታል ጉድስ ለማስገባት ሀገር ውስጥ የማይመረቱ ካፒታል ጉድስን የማስገባት ስራ ላይ ካዋል ነው ብዙ ነገሮች መሻሻል ይጀምራሉ። አንዱ እንግዲህ ምንድን ነው ጥቁር ገበያውን እንደ መጥፎ ከማየት ይልቅ የመረጃ ምንጭ አድርገን ልንጠቀምበት እንችላለን። አንድ ሰው ጥቁር ገበያ የሚሄደው አንድም ከባንኮች ማግኘት ስላልቻለ ነው፣ ወይንም የዋጋ መዛባት ስለሚመለከት እሱን ለመፍታት የሚያስችለው በመጀመሪያ ደረጃ ጥቁር ገበያ ላይ እንደዚያ ብር ረክሶ የሚሸጥበት ምክንያት አንደኛም የብር የመግዛት አቅሙ መውደቁ ነው እና እሱን ለመፍታት የሚያስችለው ኢኮኖሚው ራሱ ያለበትን ችግሮች መፍታት ስንችል ነው። ይህንን እንግዲህ በአጭር ጊዜ መፍታት አይቻልም። አገር ውስጥ ፍላጎቱ ያላቸው፣ ስልጠናው ያላቸው ምጣኔ ሀብት ባለሙያዎች ከነሱ ጋር ሰከን ባለ መልኩ የዚህ ችግር ምንጭ ምንድን ነው ብለው መነጋገር መወያት መቻል አለባቸው እስካሁን እኔ እንደምመለከተው ከሆነ እነህ ሰዎች የሚሉትም ሀሳብ የሚሰሩትም ሪሰርች ተገፍቶ ነው ያለው ማንም ስራ ብሎ እያዳምጣቸው አይደለም ያለው ሁለተኛው ነው ጠቅላይ ሚኒስትሩ ከእሳቸው ጋር አብሮ የለውጥ ሀሳብን አካሄድን እዳር ለማድረስ የተዘጋጀ ከድርጅታቸው ይሁን ከግንባሩ እያየን አይደለም ያለ ነው አሁን እና የእሳቸው ድምፅ ብቻ ነው የሚሰማው